በአሁኑ ወቅት ጦርነት በሚካሄድባቸው የዓለማችን አምስት ሀገሮች ሶሪያ፣ ኢራቅ ደቡብ ሱዳን ማዕከላዊት ሪፐብሊክ አፍሪካና የመን ብቻ 21 ሚሊዮን ህጻናት የጦርነትና የአመፅ ሰለባ ሆነዋል ይላል የተባበሩት መንግስታት የህጻናት መርጃ ድርጅት ራሱን እስላማዊ መንግስት በሚለው ቡድንና ፖለቲካዊ ግጭቶች ምክንያት የሰብአዊ መብቶች በከፍተኛ መጠን እየተጣሱ መሆኑን ድርጅቱ ያለፈው አመት ተሞክሮ ላይ ተመርኩዞ ድምዳሜ ላይ ደርሷል። ህጻናት መኖሪያ ቤታቸው እንደተኙና ትምህርት ቤትም ሆነው በቦምብ ተፈጅተዋል፣ ታግተዋል፣ ተገድለዋል፣ የወሲብ ጥቃትም ተፈጽሞባቸዋል ወይም በግዳጅ ለውጊያ ተመልምለዋል ይላሉ የዩኒሴፍ ተጠሪ ቴድ ሻባን። በዚህም የተነሳ በዓለም ዙሪያ አንድ አስረኛው ህጻን ወይም 230 ሚሊዮን ህጻናት ጦርነት ውስጥ ለማደግ ተገደዋል። በጀርመን መዲና በርሊን ላይ ድርጅቱ የዘንድሮን ዘገባ አሃዝ እየጠቀሰ ሲገልጽ ችግሩ ምን ያህል የጎላ እንደሆነ 270 ገጾች ባሉት ጥናቱ ዘርዝሮ ለማሳየት ሞክሯል። እንደ ድርጅቱ ከሁለተኛው የዓለም ጦርነት በኋላ ቁጥራቸው እንዳሁኑ ከፍ ያለ ህጻናት ለስደት ተዳርገው አያውቁም። በሌላ በኩል ደግሞ ድርጅቱ እንዳሁኑ መጠኑ ከፍ ያለ ገንዘብ ለእርዳታ አውጥቶ እንደማያውቅ ገልጿል። ጎርጎሮሳዊው አዲስ ዓመት ከገባ ከጥር ወር አንስቶ ብቻ ሶስት ቢሊዮን ዩኤስ ዶላር ለዚህ ወጪ ሆኗል። ለዚህም አስፈላጊ የነበረው ሁለት ሶስተኛው የእርዳታ ገንዘብ ከለጋሽ መንግስታት ሲሰበስብ፣ አንድ ሶስተኛው ደግሞ ከግለሰቦች ነበር። ይህን ማሰባሰቡ አድካሚ እንደነበር የዩኒሴፍ የጀርመን ዋና ሊቀመንበር ዩርገን ሄሪዮስ ገልጸዋል። ሰዎች የተፈጥሮ አደጋ እኛም ጋር ሊደርስ ይችላል በሚል ይረዳሉ። ሌላው ግን የጦርነት ግጭት ነው፣ ከእኛ ጋር ብዙም የሚያገናኘው ነገር የለም በሚል ባለፉት ሁለት ዓመታት ብቻ በጦርነት የስደተኞች መጠለያዎች ሰባ ሺህ ህጻናት መወለዳቸውን የጀርመን የልማት ሚኒስትር ጌርድ ሚለር በማስታወስ የዓለም አቀፉ ማህበረሰብ የበለጠ መለገስ እንደሚገባው አሳስቧል። የዓለም የምግብ ድርጅትም ይሁን ዩኒሴፍ ለምግብ የሚያቀርቡትን ገንዘብ ቀንሰዋል። ስለሆነም ሁሉንም ህጻናት፣ ወጣቶችና እርዳታ የሚሹ ሰዎች ሊረዱ አይችሉም። ይህ የሆነው ባለባቸው የገንዘብ እጥረት የተነሳ ነው። ያም ሆኖ የጀርመን የልማት ድርጅት ባለፈው ዓመት 150 ሚሊዮን ዩሮ ለዩኒሴፍ በመለገስ በጦርነት አካባቢ ለሚውሉ መርሃ ግብሮች አበርክቷል። ከዚህም ገንዘብ አብዛኛው ለሶሪያና ኢራቅ የጦርነት ተሰዳጆች እንደዋለ ሚኒስትሩ ይናገራሉ። ሊባኖስ ውስጥ ደግሞ 100 ሺህ ህጻናት ትምህርት ቤት እንዲሄዱ የልማት ድርጅቱ መደገፉን ሙለር ተናግረዋል። መጠኑን ባይናገሩም ዘንድሮም ይህ ድጋፍ ተጠናክሮ እንደሚቀጥል ጠቁሟል። ጀርመን ለሶሪያ የህጻናት ስደተኞች ለተነደፈው መርሃ ግብር በዋና ለጋሽ አጋርነት ትጠቀሳለች። ቢሆንም ጥላቻና ችግር ከተሞላ ማህበረሰብ ይልቅ ጤናማና ተስፋ የተሞላ ህጻን ለመፍጠር ዩኒሴፍ አሁንም ከዓለም አቀፉ ማህበረሰብ ብዙ ገንዘብ ይፈልጋል።